አፋር ክልል በሚገኘው የስደተኞች መጠለያ ጣቢያ ውስጥ በደረሰ ጥቃት አምስት ሰዎች ሲገደሉ በሺዎች የሚቆጠሩ ደግሞ አካባቢውን ጥለው ለመሸሽ መገደዳቸውን የተባበሩት መንግስታት ድርጅት አስታወቀ። ጽዮን ግርማ የመንግስታቱን ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌዝ ካሲናን አነጋግራቸዋለች። ቀጥሎ ይቀርባል። የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አርብ የካቲት 11 2014 ዓ ም ባወጣው መግለጫ አፋር ክልል በረሃሌ ውስጥ በሚገኘው የስደተኞች መጠለያ ካምፕ ውስጥ በደረሰ ጥቃት አምስት ሰዎች መገደላቸውና በሺዎች የሚቆጠሩ ስደተኞች ደግሞ አካባቢውን ጥለው መሰደዳቸውን ሪፖርት እንደደረሰው አስታውቋል። የመንግስታቱ ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌስ ካሲና አፋር ክልል ከታህሳስ ወር ጀምሮ ጦርነት ውስጥ መቆየቱን ገልጸው በየካቲት ወር መጀመሪያ ላይ ደግሞ በረሃሌ ውስጥ በሚገኘው የኤርትራ ስደተኞች መጠለያ ካምፕ ውስጥ ጥቃት መድረሱን ተናግረዋል። አፋር ሪጅን has እንደ አውሮፓውያን አቆጣጠር በካቲት አራት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኮሚሽን በርሃሌ ከተማ ውስጥ የታጠቁ ሰዎች በመግባት የስደተኞች ካምፕ ላይ ጥቃት ማድረሳቸውንና ና በአካባቢው ያሉ ሰዎችም መጎዳታቸውን በተመለከተ ሪፖርት ደርሶታል በዛን ሰዓት ሰዎች ለነፍሳቸው ሲሉ መሸሽ ነበረባቸው ስለዚህ እንደ አካባቢው ባለስልጣናት ከሆነ ሰላሳ አራት ሺህ ኤርትራውያን ስደተኞች ሰዎች ለመሸሽ ተገደዋል። እነዚህ 34ሺህ የሚሆኑ ሰዎች በካምፕ ውስጥና በአካባቢ ባሉ መጠለያዎች ዙሪያ የሚኖሩ ናቸው። በረሃል ላይ በሚገኘው የስደተኞች መጠለያ ከደረሰ ጥቃት የተረፉ ሰዎችን ቃል ጠቅሶ መግለጫ ያወጣው የተባበሩት መንግስታት ድርጅት ጥር 26 2014 ዓ ም የታጠቁ ሰዎች ወደ ካምፑ ከገቡ በኋላ ቢያንስ አምስት ስደተኞችን ሲገሉ በርካታ ሴቶችን ማገታቸውን አስታውቋል። ካምፑን ጥለው በመሸሽ ላይ በነበሩበት ወቅት በተፈጠረ ትርምስ የቤተሰባቸው አባላት የጠፉባቸው መሆኑን ተፈናቃይ ስደተኞቹን ዋቢ ያደረገው መግለጫ ይዘረዝራል። ድርጅቱ ጥቃቱን ያደረሱትን ታጣቂዎች ማንነት ይፋ ያላደረገ ሲሆን ቃል አቀባይዋ ፌዝ ካሲናን የታጣቂዎቹ ማንነት እንዳልታወቀ ተናግረዋል። በግጭቱ ምክንያት የመንግስታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽን ሰራተኞችና ሌሎች የሰብአዊ ጉዳይ አጋሮቻችን አካባቢውን ለቀው ለመውጣት ተገደው ነበር። የዚህ ለየት ያለ ጥቃት ፈጻሚዎች ማን እንደሆኑ ማረጋገጥ አልቻለም። በኮሚሽኑ ቀዳሚው ሀሳባችን የስደተኞችና ማህበረሰቦቻቸው ደህንነትና በድጋሚ ለመፈናቀል መዳረጋቸው ነው። ደህንነታቸውን ማረጋገጥ እንሻለን። ስለዚህ ለስደተኞችና ለተመላሾች አገልግሎት ከሚሰጡና ሌሎች የጋራ አጋሮች ጋር በመሆን የአስቸኳይ ጊዜ ድጋፍ ለሚሹ ሁሉ ተደራሽ ለማድረግ እየሰራን ነው። የብርሃሌ የስደተኞች መጠለያ አፋረን እናት ትግራይን ከሚያዋስን ስፍራ ይገኛል። ህወሓት አብዛኛውን ትግራይን ቢቆጣጠርም የመንግስት ደጋፊ በሆኑ ሀይሎች ጥቃት ደርሶብኛል ሲል እንደ አውሮፓውያን አቆጣጠር ካለፈው ጥር ወር አንስቶ በአፋር ወታደራዊ ዘመቻ መክፈቱን ተናግሯል። ኤኤፍፒ በዚህ ሳምንት አፋር ዋና ከተማ ሰመራ ውስጥ ራሳቸውን አትርፈው ከዚያ የደረሱ ሰዎችን አግኝቶ ባደረገው ቃለ ምልልስ ጥቃቶቹን ያደረሰው ህወሓት መሆኑን መናገራቸውን ዘግቧል። እንዲህ አይነት ነገር አይቻላውቅም ያሉ ያሉት የሁኔታውን አስከፊነት የገለጹት መሐሙድ አህመድ የተባሉ የዜና ወኪሉ ካነጋገራቸው ስደተኞች አንዱ ናቸው። አንድም የመንግስት ደጋፊ ታጣቂ በአካባቢው በሌለበት በሰላማዊ ሰዎች ላይ የተፈጸመ ጥቃት ነው ሲሉ ስለነበረው ሁኔታ በማስታወስ አስረድተዋል። ወታደሮች በሰላማዊ ሰዎች ላይ ተኩሶ ሲከፍቱ አይቼ አላውቅም። የሚዋጋቸው ወታደርም አልነበረም። የነበሩት ሴቶችና ህጻናትን ጨምሮ ሲቪሎች ብቻ ነበሩ። እናም ከባድ መሳሪያዎችን ይተኩሱ ነበር ብለዋል። ከሰባቱ ልጆቻቸው ሁለቱ የስድስት ዓመት ወንድ ልጃቸው እና የአራት ዓመቷ ሴት ልጃቸው እንዲሁም ከሁለቱ ሚስቶቻቸው አንደኛቸው አሁንም ድረስ የገቡበት አልታወቀም። በስደተኛ ካምፕ ውስጥ ከነበሩት የተመዘገቡ ሰላሳ አራት ሺህ ስደተኞች ውስጥ አራት ሺህ የሚሆኑት ሰመራ በሚገኘው ዩኤንኤችሲአር እና የኢትዮጵያ መንግስት ስደተኞች እና ከስደት ተመላሾች ኤጀንሲ በጋራ በሚያስተዳድሩት ካምፕ ውስጥ እንደሚገኙ ኮሚሽነሩ ገልጿል። ቀሪዎቹ አስር ሺህ ደግሞ ከሰመራ ሁለት መቶ ሀያ አምስት ኪሎ ሜትር ርቀት ላይ በምትገኘው አፍዴራ ከተማ ውስጥ እንደሚገኙ ገልጿል። ቀሪዎቹ የት ናቸው ስንል ለፌዝ ጥያቄ አንስተንላቸው ነበር። የምናውቀው ነገር ቢኖር አስራ አራት ሺህ የሚሆኑ ስደተኞች በአካባቢው መኖራቸውን ነው። እነዚህ ናቸው የአፋር ክልል ዋና ከተማ ሰመራ ድረስ ተጉዘው መድረስ የቻሉት ሌሎቹ ደግሞ በቀሪ የክልሉ ከተሞች ውስጥ ናቸው ያሉት። ስለዚህ ላልተቆጠሩት ስደተኞች የረድኤት ተቋማት ድጋፍ ለማድረግና አስቸኳይ እርዳታ ለመለገስ ይፈልጓቸዋል። እነዚህ ቀደም ሲል በካምፕ ውስጥ የነበሩና አሁን ከጥቃቱ በኋላ የት እንዳሉ የማይታወቁ ያልተቆጠሩት ስደተኞች ወደ ሀያ ሺህ እንደሚጠጉ ቃል አቀባይዋ ተናግረዋል። የአፋር ክልል መንግስት ባለስልጣናትና እንዲሁም የብሔራዊ የስደተኞችና ከስደት ተመላሾች አገልግሎት ድርጅት በተመሳሳይ ለዚህ ሁሉ ተጠያቂው ህወሓት ነው ብለዋል። ካምፑ የሚደረስበት ባለመሆኑ የተባለውን ማረጋገጥ ያለመቻሉን ጠቅሶ ኤፍፒ ዘግቧል። የህወሓት መሪዎችንም ለጊዜው ያለማግኘቱን አመልክቷል። የመንግስታቱን ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌስ ካሲናን በግጭቱ ውስጥ የትኛው ወገን አጥቂ ወይም ጥቃቱን ፍጻሜ እንደሆነ ኮሚሽነሩ እንደማያውቅ ገልጸው ነገር ግን ሁሉም በግጭቱ ውስጥ የሚሳተፉ ሁሉ ከድርጊታቸው እንዲቆጠቡ ተመድ ሲያሳስብ መቆየቱን አስታውሰዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።